የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በኦሮሚያ እና በሶማሌ ክልሎች መካከል የተፈጠረውን ግጭት እንዲያጣራ የላኩት ኮሚቴ ዘገባውን አቅርቧል። ኮሚቴው በዘገባው አያሌ የኦሮሞ ተወላጆች እንደተገደሉና በመቶዎች የሚቀጥሩ ደግሞ ዛሬም አድራሻቸው እንደማይታወቅ አመልክቷል። ፓርቲዎቹ ለዜጎች ወቅታዊና በቂ ጥበቃ አላደረገም ሲሉም መንግስትን ይወቅሳሉ። መለስካቸው አማ ዝርዝሩን ልኳል። ሁለቱ ተቃዋሚ ፓርቲዎች ዛሬ በጠሩት ጋዜጣዊ ጉባኤ ላይ በኦሮሚያና በሶማሌ ክልሎች መካከል የተፈጠረውን ግጭት እንዲያጠራ የሰየሙት ኮሚቴ ያቀረበውን ዘገባ በጋዜጣዊ መግለጫ መልክ አሳውቀዋል። የኮሚቴውን ግኝት መሠረት አድርጓል የተባለው የፓርቲዎቹ የጽሑፍ መግለጫ እንደሚያትተው ግጭቱ ቀደም ብሎ እንደ እንደተቀሰቀሰ ያስገነዝባል። ሁኔታው ይበልጥ የተባባሰው ግን መስከረም ሁለት ቀን 2010 ዓ ም ምስራቅ ሐረርጌ አወዳይ በተባለችው ከተማ አንድ የሶማሌ ተወላጅ ባለሀብት ሀብት በመገደሉ እና ይህን ተከትሎ ደግሞ በሶማሌ ክልል ውስጥ በኦሮሞ ተወላጆች ላይ ቤታቸውን የማቃጠል፣ ንብረታቸውን የመዝረፍና ግድያም የተፈጸመባቸው በመሆኑ እንደነበረ ያስታውሳል። የጽሑፉን መግለጫ በንባብ ያሰሙት የመኢአድ ዋና ጸሐፊ አቶ አዳነ ጥላውን የኮሚቴውን ግኝቶች ዘርዝረዋል። መስከረም ሁለት ከጠዋቱ አንድ ሰዓት አካባቢ ጅግጅጋ ከተማ ከሸ ኑር ሁሴን ሀረር ኬላ አዲሱ ታይዋን ተብሎ በሚታወቀው ቦታ በግምት ከመቶ ሰባ በላይ የሚሆኑ የኦሮሞ ተወላጆች በረጅም ሎቤድ መኪና ተጭነው ቶጋ ወደሚባል ቦታ ከተወሰዱ በኋላ እስካሁን የት እንደደረሱ አለመታወቁም። በእለቱ በነበረው ብጥብጥ በርካታ ሰዎች የተገደሉ ሲሆን፣ በተለይም እጅግ አሳዛኝ የሆነው በግምት 17 ዓመት ዕድሜ ያላት አንዲት የኦሮሞ ተወላጅ ቀበሌ 04 ላይ በድንጋይ ተወግራ በአሰቃቂ ሁኔታ ስትገደል የተመለከቱ ግለሰቦች መናገራቸውን። በሁለቱ ክልሎች መካከል ይህን ያህል የሰው ህይወት ሲጠፋእና ንብረት ሲወድም የፌዴራል መንግስት በቂ እርምጃ እንዳልወሰደም መግለጫው ይናገራል። አቶ አዳነ ጥላሁን ያለ ሀገር መንግስት የዜጎችን መብትና ሰላማዊ የሆነ የተረጋጋ ኑሮ የማስጠበቅ ግዴታ ያለበት ቢሆንም በሁለቱ አጎራባች ክልሎች መካከል ቅራኔው ሰፍቶ ወደ ግጭት ሲያመራ የሰው ሕይወት ሲጠፋን ንብረት ሲወድም ብሎም ነዋሪዎች ከየመኖሪያ ቀያቸው ሲፈናቀሉ የወሰደው አፋጣኝ የማስማማት እርምጃ ካለመኖሩም በላይ ወገኖቻችን ሲደበደቡ ከቤት ንብረታቸው ሲፈናቀሉም ሆነ ሲገደሉ የሀገር ጸጥታን ያስጠብቃል ተብሎ የሚታመነው የሀገሪቱ መከላከያ ኃይል ጣልቃ ገብቶ ጸጥታውን የማረጋጋት ስራ ለመስራቱንም በርካታ ታዛዦች በቁጭት ተናግረዋል። መግለጫው እንደሚለው በአሁኑ ወቅት ከቤት ንብረታቸው ተፈናቅለው በሐረሪ ክልል አማር ሬሳ መጠለያ ጣቢያ የተጠለሉ ከ3500 በላይ ዜጎች በቂ ምግብና ልብስ እንዲሁም የምኝታ ፍራሽ የላቸውም፣ በደረቅ ወለል መጋዘን ውስጥ ይገኛሉ። በምግብና በንጹሕ ውሃ እጥረት ምክንያትም ሕፃናት ለተቀማጥ በሽታ መዳረጋቸውን የልውካኑ ዘገባ አረጋግጠዋል። ፓርቲዎቹ በዚሁ መነሻ መንግስትን ከመክሰሳቸውን በተጨማሪ ጥሪ አቅርበዋል። አቶ አዳነ ጥላሁን መንግሥት እያስተዳደር ያለውን ህዝብ ሰላምና ደህንነት የማስጠበቅ ኃላፊነት እያለበት ይህ ባለመፈጸሙ በኦሮሞ ወገኖቻችን ላይ ለደረሰው የሰብአዊ ውድመት ተጠያቂ በመሆኑ ስህተቱን በግልጽ አምኖ ጉዳት የደረሰባቸውን ወገኖች በይፋ ይቅርታ እንድጠይቅ አጥብቀን እንጠይቃለን። መንግሥት የሞቱት ቤተሰቦች የሞራል ካሳ በመፈልና ቤት ንብረታቸው ለወደመባቸውም ወገኖች በአፋጣኝ ማቋቋም ያሰጡ የተረጋጋ ኑሮ ይኖሩ ዘንድ አፋጣኝ እርምጃ እንዲወስድ አሁን በድጋሚ እንጠይቃለን። የተሰጠውን መግለጫ አስመልክቶ በአብዛኛው የተገለጸው በኦሮሞ ዜጎች ላይ የደረሰውን በደልና ግፍ መሆኑን አስታውሶ በሶማሌ ዜጎች በኩል የተፈጸመ ባለመኖሩ ነው ኮሚቴው በዘገባው ያልጠቀሰው ለሚለው የጋዜጠኛ ጥያቄ የኮሚቴው መሪ እና የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ አስናቀ ሸንገማ ምን ላይ ሰጥተዋል። እኛ መጀመሪያ ይሄን ነው ኦሮሚያ ክልል ውስጥ የተፈጠረውን ነገር ለማየት ነው። ሶማሊያ ክልል የመግባት እድሉም ስላልነበረን እንጂ ሶማሊያ ችግር አልደረሰም ወይም የሶማሌ ተወላጅ አልሞተም የሚል የሪፖርታችን ድምዳሜ መነሻም አይደለም። ባይናችን ያየነውን የተፈናቀሉ ወገኖች ባሉበት ካምፕ ላይ ያደረግነውን ኢንተርቪው መሰረት አድርገን ያቀረነው ሪፖርት እንጂ የሶማሊያንም ተጎጂዎችን ምን ደረጃ ላይ ናቸው የት መጠለያ ነው ያሉት የሚለውን ነገር ስለማያካትት እኛ ምስራቅ አድርጌ ወይም ሀሪ ክልል ተብሎ የሚጠራው አካባቢ ያለውን ሂደት ነው አጣርተን የመጣ ነው። በሁለቱም ፓርቲዎች ሶማሊያ አልተጎዳም፣ ኦሮሞ ብቻ ተጎድቷል የሚል ኢምፕሊኬሽን የለንም። በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች አካባቢ በተፈጠረው ግጭት ዙሪያ መንግስት መንስኤውን እየመረመረ እንደሆነ ተፈጸመ በሚባለው በደልም አጥፊዎች ናቸው ብሎ የጠረጥራቸውን በቁጥጥር ስር እያዋለና ምርመራ እያደረገ መሆኑን በተለያዩ ባለሥልጣናት አንደበት ይናገራል። ግጭቱ አሁንም ሙሉ በሙሉ እንዳልቆመ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ መግለጻቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ